በዩጋንዳ የካቲት አስሩን ፕሬዝደንታዊ ምርጫ አወዛጋቢ ውጤት ተከትሎ በሀገሪቱ የነገሰው ውጥረት እየናረ ባለበት በአሁኑ ወቅት ጉዳዩ ወደ ጠቅላይ ፍርድ ቤት ሊያመራ መሆኑ ተገልጿል። ኤሊዛቤት ፖላት ከካምፓላ ያደረሰችንን ዘገባ ዝርዝር አሉላ ከበደ ያቀርባል። ከፕሬዚዳንታዊው ምርጫ ተፎካካሪዎች የአንዱ የአማማ ምንባባዚ ነገር ፈጅ ናቸው፣ በትላንትና ዕለት ከጊዜ ገደቡ ማብቂያ ጥቂት ደቂቃዎች ቀደም ብለው የክስ አቤቱታውን ለአገሪቱ ጠቅላይ ፍርድ ቤት ያስገቡት። አቤቱታው ጉቦን፣ የድምፅ መስጫ ቁሳቁሶች ከተመደበላቸው ጊዜ ዘግይቶ መድረስና፣ የምርጫ ካርዶች አስቀድመው ከተለዩ በኋላ በኮረጆዎች ታጭቀው ተወስደዋል የሚለውን ጨምሮ ሀያ ስምንት የተለያዩ ክሶችን ነው ተቃዋሚዎች ያቀረቡት። ሚኒስትር ሚንባባዚ በብዙ ርቀት በሶስተኛነት ነው የምርጫ ውድድሩን ያጠናቀቁት። ይፋ በሆነው የምርጫ ውጤት መሰረትም ፕሬዚዳንት ዮሪ ሙሴቬኒ የስልሳ 60 በመቶውን የመራጭ ድምጽ በማግኘት ያቺን አገር ለአምስተኛ ዙር ሊያስተዳደሩ አሸናፊ ተብለዋል። እርሳቸውን ተከትሎ በሁለተኛነት የጨረሱት ተቀናቃኛቸው ኪሳ ቤሲጄ የጊዜ ገደቡ ከመጠናቀቁ በፊት የክስ ቤቱታቸውን ለችሎቱ ማስገባት ግን አልቻሉም። ቡድናቸው እንደገለጠውም የጸጥታ ኃይሎች የፈጸሙባቸው ተደጋጋሚ እስር በሲጂ ቅሬታቸውን ያቀርቡ ዘንድ እድል አልፈጠረም። ባለፉት አስራ አምስት አመታት ውስጥ በተካሄዱት ምርጫዎች የሞሴቬኒ ዋነኛ ተፎካካሪ ሆነው የቀረቡት በሲጂ እንደ አውሮፓውያን የዘመን አቆጣጠር በ2001 ዓመተ ምህረት እና 2006 ዓመተ ምህረት በተመሳሳይ ምርጫዎቹ ተጭበርብረዋል በሚል መክሰሳቸው ይታወሳል። በአሁኑም አቤቱታቸውን የጊዜ ገደቡ ከማብቃቱ በፊት ማስገባት የቻሉትን የሚስተር ባባዚን ቡድን በማነጋገር ለችሎቱ የቀረበው ክስ አካል ለመሆን የመሞከር ሀሳብ እንዳላቸው ነው ፓርቲያቸው ያመለከተው። ሮበርት ኪሩንዳ በካምፓላ የሕግ አዋቂ ናቸው። ይሁንና ያ እንደታሰበው መሆን የሚችል አይመስለኝም ነው የሚሉት። ያ መሆን የሚችል አይመስለኝም፣ ምክንያቱም ከእርሳቸው የምርጫውን ውጤት ተቃውሞ ክስ ማቅረብ ጋር የተያዙ ሁለት አበይት ጉዳዮች አሉና ነው። አንደኛው እንደ አውሮፓያን የዘመን አቆጣጠር ከስድስቱ ምርጫና ክስ ወዲህ እንደርሳቸው አጠራርም ወደዚያ ችሎት ተመልሰው ላለምሄድ መወሰናቸው ነው። ሁለተኛው ምክንያት ከጃቸው ያጠለቁላቸው እግረሙቅ ነው። የሕግ አማካሪያቸውን አነጋግሬ ነበር ሊያደርጉ የሚችሉትና የማይችሏቸውን ነገሮች በተመለከተ ፈተናዎቹ እርግጥና ተጨባጭ ናቸው በእነኚህ ፈተናዎችም ሳቢያ ምን ማድረግ ይቻላል ከሚለው ድምዳሜ ላይ ደርሰዋል ይላሉ ኪሩንዳ በሌላ በኩል ሚስተር ምንባባዚ ካቀረቧቸው ቁጥራቸው ከሁለት ደርዘን በላይ ከሚሆኑ ክሶች አንዱ አንዱ እንኳን ቢፈረድላቸው ግን የምርጫው ውጤት ውድቅ ሊሆንና በሰላሳ ቀናት ውስጥም ሌላ ምርጫ መካሄድ ግድ ሊሆን ነው። እናም እንደ ውጤቱ ምንነት አሁን ችሎቱ የምርጫውን አሸናፊ ሌላነት እውን ሊያደርገው ይችላል። ይህ በእንዲህ እንዳለ ግን በዚያች ሀገር የሚንቀሳቀሱ ጋዜጠኞች ከፍ ያለ ጫና እየተደረገባቸው መሆኑ ተዘግቧል። በያዝነው ሳምንት ብቻ ለሁለተኛ ጊዜ የአገሬው ቴሌቪዥን ጣቢያዎች ፖሊስ ጋዜጠኞችን በተሽከርካሪ አሳፍሮ ሲወስድ የሚያሳይ ዘገባ በቀጥታ ስርጭታቸው ለመዘገብ ተገደዋል። የኡጋንዳ ጋዜጠኞች የሰብአዊ መብት ማህበሩ ሮበርት ሴምፓላ እንደሚሉት ግን ይህ የመንግስቱ አሰራር የጀመረው ምርጫው ከመካሄዱ ጥቂት ቀደም ብሎ ነው። ሲንስ ዘ ካምፔይን ሲዝን ስታርትድ ዊ ሃቭ ሪኮርድድ ናው ኦቨር ኤይቲ ኢንሲደንትስ የምርጫ ዘመቻዎቹ መካሄድ ከጀመሩበት ጊዜ አንስቶ ከሰማኒያ በላይ የሚሆኑ በመገናኛ ብዙሃን መብትና ነጻነት ላይ የተነጣጠሩና የተቃጡ ጥሰቶችን መዝግበናል። አብዛኛውም በጸጥታ ኃይሎች በተለይም ደግሞ ከጦር ሰራዊቱ ጋር እጅና ጓንት ሆኖ በመስራት ላይ በሚገኘው በአገሪቱ ፖሊስ ነው የተፈጸሙት። አብዛኞቹም የጥቃቱ ሰለባዎች የተቃዋሚውን እንቅስቃሴ በመዘገብ ላይ የነበሩ ጋዜጠኞች ናቸው። በቅርቡም የቤስጄን ጉዳይ ተከታትለው በመዘገብ ላይ በነበሩ ጋዜጠኞች ላይ የተቀነባበረና የጭካኔ እርምጃ ሲወስድ ተመልክተናል። በአራትና አምስት ቀናት ውስጥ ብቻ በጠቅላላው አስራ ሰባት ጋዜጠኞች ናቸው የዚህ ጥቃት ሰለባ የሆኑት ሲሉ ሴሴምፓላ አስረድተዋል። የኡጋንዳው ጠቅላይ ፍርድ ቤት የሚስተር መንባዚን ጉዳይ በመጪው ሳምንት ይመለከታል ተብሎ ይጠበቃል። ብይን ለመስጠትም የሰላሳ ቀናት ዕድሜ ይኖሩታል።